በትላንትና ዕለት በመቀሌና በሌሎች የትግራይ ክልል ከተሞች የልዩ ኃይል አባላትና ታጣቂ ሚሊሻዎች ወታደራዊ ሰልፍ በማካሄድ ትዕይንት አድርገዋል። የትግራይ ክልል የጸጥታና አስተዳደር ቢሮ ኃላፊ አቶ ተኪው መተኩ ትግራይ ክልልን በኃይል ለማንበርከክ የሚደረግ ጥረት እንደማይሳካ ሊታወቅ ይገባል ብለዋል። በሌላ ዜና በመቀሌ ከተማ የሚገኝ አዲ ሀቂ ተብሎ በሚታወቅ ገበያ ቦታ ላይ የእሳት አደጋ አጋጥ የእሳት አደጋው መነሻ ምርመራ እየተካሄደ መሆኑ እና በአደጋው ደግሞ የአምስት መቶ ሀያ ነጋዴዎች ንብረት መውደሙን ፖሊስ ገልጿል። ሙልጌታ ጽበሀ ዝርዝር በትግራይ ክልል መቀለ ከተማና ሌሎች የክልሉ አካባቢዎች በርካታ የክልሉ የልዩ ኃይል አባላትና ታጣቂ ሚሊሻዎች በትናንትናው ዕለት ወታደራዊ ሰልፍ በማካሄድ ትዕይንት አድርገዋል። በትዕይንቱ የተሳተፉ የልዩ ኃይልና የሚሊሻ አባላቱ ቀላልና ከባድ የጦር መሳሪያዎች ታጥቀው ታይቷል። ትናንት ረፋድ ላይ በመቀለ ጎደናዎች ላይ በሰልፍ ሲጓዙ የታዩት ወታደራዊ የደንብ ልብስ የለበሱት የታጠቁ የልዩ ኃይል አባላትና ሚሊሻዎች በከተማው ወደሚገኝ ስቴዲየም በመጓዝ ተሰብስበዋል። በስቴዲየሙ የትግራይ ክልል የጸጥታና የመስተዳደር ቢሮ ኃላፊ አቶ ተኪው መተኩ ባሰሙት ንግግር በክልሉ ሰላም እንዲሰፍን የጸጥታ ኃይሉ ከህዝብ ጋር በተቀናጀ እየሰሩ ናቸው ብለዋል። የትግራይ ክልል በኃይል ለማንበርከክ የሚደረግ ጥረት እንደማይሳካ ሊታወቅ ይገባል በማለትም ገልጸዋል። ጸለትና ኮሩና ህልውናና ፈጥሶና ዳግም ናባርነትን ታሪክ ጸልማት ጊዘን ክምልሱና ጠላቶቻችን ሊወሩን ሕልውናችን ሊያጠፉ ዳግም ወደ ባርነትና ጨለማ ዘመን ሊመልሱን በሁሉም አካባቢ ስም የማጠልሸት ሰላም የማደፍረስ እንቅስቃሴ እያደረጉ እያየን ነው። በተለይ ሁልጊዜ እረፍት የማይሰማቸው መሬት የሚያስጨንቃቸውና የሚናፍቃቸው የትምክት ኃይሎች በሕዝባችን ያላቸው ጥላቻና ንቀት በግልጽ እያየን ነው። የአካባቢያቸው ሰላም አደፍርሰው የእኛም ሰላምና አንድነት ለማወቅ ቁልፍ ተግባራቸው አድርገው የሚችሉትን ሁሉ እያደረጉ ይገኛሉ። በተገላቢጦሽ ህወሀት እንድትወረን ተዘጋጅታለች ብለው ለሚያወሩ ኃይሎች በክንዳችንና በአንድነታችን የክልላችን ሰላምና ዋስትና ለማረጋገጥ እናንተ የጸጥታ ኃይሎች የምታደርጉት ጥረት መልእክት ነው። መልእክቱ ደግሞ የትግራይ ሕዝብ የጸጥታ አካልና ወጣቱ ለማንኛውም ሕዝብ ስጋት እንዳልሆነ ለመውረርም የሆነ ይሁን ምክንያትና ታሪክ እንደሌለን በእኛ ላይ ሊደርስ የማንፈልገው ጭቆና በማንኛውም አካል እንዲደርስ እንደማንፈልግ ለዚህም እንደምንታገል የኢትዮጵያ ሕዝቦች ተንት ነው ያውቁታል። በጦር መሳሪያና ኃይል ወደ ባርነትና ጨለማ ዘመን ሊመልሱን የሚፈልጉ ኃይሎች በክንዳችንና በመስዋዕትነታችን መብታችንና የክልላችን ሰላምና ደህንነት እንደምናረጋግጥ ግን ሊያውቁ ይገባል ነው ያሉት። ኃላፊው በክልሉ የሚካሄድ ምርጫ ለማደናቀፍ የሚደረግ እንቅስቃሴ ለመከላከል ዝግጁ ነን በማለትም ኃላፊው ገልጸዋል። የትግራይ ብልጽግና ፓርቲ በበኩሉ በፌስቡክ ገጹ ለታየው ትዕይንት ሰልፉ የህዝብ ጤንነት አደጋ ላይ የጣለ ህግ የጣሰና ፍጹም ኃላፊነት ስሜት የጎደለው ተግባር ነው በማለት ኮንኖታል። ትግራይ ውስጥ ኮሮና በማስፋፋትና የህዝብ ጤና አደጋ ላይ በመጣል የፖለቲካ ትርፍ ለማግኘት የሚደረግ የወንጀል ተግባር በአፋጣኝ ይቆ ቁም ሲልም ፓርቲው ገልጿል። ትዕይንቱ አስመልክቶ ተጨማሪ ማብራሪያ ከክልሉ አመራሮች ለማግኘት ያደረግኩት ጥረት አልተሳካም። በሌላ ዜናም በመቀለ ከተማ ከሚገኙ ገበያዎች ትልቁና አብዛኛው የከተማው ማህበረሰብ የሚገበያይበት በሐውልት ክፍለ ከተማ የሚገኝ የአድ ሐቂ ገበያ ከቅዳሜ ወደ እሁድ አጥቢያ ከሌሊቱ 7 ሰዓት ተኩል አካባቢ ነበር የእሳት አደጋው የተነሳው። በገበያው ንብረት ከወደመባቸው ነጋዴዎች መካከል አቶ ኃይላይ ገብረስላሴ አንዱ ናቸው። በገበያው ቃጠሎ መነሳቱ ሰምተው ከሌሊቱ 8 ሰዓት ከሀያ አካባቢ መድረሳቸው ተናግሯል። ሆኖም ግን በገበያው የነበራቸው ሁለቱ ስቋቸው ሙሉ በሙሉ ተቃጥሎ እንዳገኙት ገልጸዋል። የሰማነው ወደ ስምንት ሰዓት ከምናምን ነው። ያው ስምንት ከሀያ ስምንት ከሀያ አምስት አካባቢ ገበያው ላይ ደርሰናል። የኛ ጋር ተቀጣጥሎ ስለደረሰ ያልተቃጠለውን ከሰው ጋር እየተባበርን ስናወጣ ያደረነው እንጂ እኛ የኛ ተቃጥለዋልና ብዙ ወደ 780 አካባቢ ይጠጋል ንብረቱ። ብርድ ልብስ ነበረው። ፕላስቲክ ሻራ ነበረው። ቦቲ ጫማ ነበረው። ብዙ አይነት ንብረት ነው ዞሮ ዞሮ የነበረን። እኛ ዞሮ ዞሮ እኛ ያው ብዙ ዓመት የሰራ ነው ስለሆነ እሱ ወድሟል። የወጣ ነገር የለም። አቶ ኃይለ እንደተናገሩት የእሳቸው ንብረት ቢወድምም የሌሎች ሰዎች ንብረት ለማዳን ሌሊቱን ሙሉ ሲያግዙ ማሳለፋቸው ተናግረዋል። በቃጠሎው ንብረት እንዳይወድም ለማዳን ህብረተሰብ ያደረገውን ጥረት ከፍተኛ መሆኑን ገልጸዋል። የእሳት አደጋ መኪኖች በመጠቀም ቀደም እሳቱን ለማጥፋት ተሰርቷል ያሉት አቶ ኃይለም ነገር ግን ለከተማው የማይመጥን የእሳት አደጋ መከላከያ ነው በማለት ተችቷል። እሳት አደጋ መከላከል ስራ መጨረሻ ላይ ከንጋት አካባቢ እንጂ ሌሊት ጋር ምንም እሳት አደጋም አልነበረም። እሳት አደጋ አጥጋቢ ስራ አልሰራም፣ ብዙም ውሃም አልነበረው። ጭራሽ በከተማ አይመጥንም፣ የሚመጥነው አይመስልም። እኛ በምንከፍለ አይነት ግብር አይመጥነንም፣ ለዚህ ከተማ አይመጥንም እሳት አደጋ ጭራሽ። በአድ ሀቂ ገበያ ባጋጠመው በዚህ እሳት ቃጠሎም በሰው ላይ ያደረሰው ጉዳት እንደሌለ ፖሊስ ገልጿል። የሐዋልቲ ክፍለ ከተማ ፖሊስ አዛዥ ረዳት ኢንስፔክተር ገብረ ክርስቶስ ገብረ መስቀል እንደተናገሩት የእሳት አደጋው የተነሳበት ምክንያት ለማወቅ የቴክኒክ ኮሚቴ ተዋቅሮ ምርመራ እየተካሄደ ነው ብለዋል። እንዲሁም ያደረሰው የጉዳት መጠን እየተጣራ ነው በማለት አስታውቀዋል። ጠቅላላ ካፍተን ተቀጸላ ማህበራት ከ4 ዝኾና ማህበራት ይሆናሉ። በጠቅላላ በቃጥለው ጉዳት የደረሰባቸው ከአራት ማህበራት የሰዎች ስም ዝርዝር አግኝተናል። የተቃጠለ የሀብት መጠን ግን በዝርዝር እያጠናን ነው። የአራቱ ማህበራት ለጊዜው የ520 ሰዎች ንብረት በቃጥለው ጉዳት እንደደረሰበት መረጃ አግኝተናል። ነገር ግን በዝርዝር የማን ምን አይነት ንብረት ተቃጠለበት የሚል እያየን ነው ያለ ነው ነው ያሉት። የመቀለ ከተማ ምክትል ከንቲባ ኢንጂነር አርያ ግርማይ ጉዳቱ በደረሰበት ገበያ ሂደው ጎብኝተዋል። እንዲሁም ጉዳት የደረሰባቸው ወገኖች በሁኔታው ማዘናቸው ገልጸዋል። ምክትል ከንቲባው የከተማው ነዋሪዎች፣ የጸጥታ አካላትና የተለያዩ ተቋማት፣ የእሳት አደጋ መከላከያ ሰራተኞች እሳቱን ለማጥፋት ላደረጉት አስተዋጽኦ አመስግነዋል። በቀጣይ ጉዳት ለደረሰባቸው ዳግም ወደ ስራ የሚመለሱበት ሁኔታ ለማመቻቸት ይሰራል ብለዋል። እንዲሁም ገበያው በዘመናዊ መልክ የማደራጀት ስራ በዘላቂነት ይሰራል ሲሉ ተናግረዋል። የገበያ ማዕከሉ በቆርቆሮ የተሰራ ነው። ስለዚህ በውስጥ የነበሩ እቃዎችን የሚጠጣጠሉ ናቸው። ሰው በቀላሉ የእሳት የመዛመት አደጋም ነበረው። ይሄ ሁሉ አካባቢ ያለው እሳት አደጋ ሰለባ መሆን ይችል ነበረና፣ በተደረገው ርብርብ ግን ውስን ብሎኮች ላይ ነው አደጋ የደረሰው። ትልቁ ነገር ግን አሁን በፍጥነት ጉዳት የደረሰባቸው የህብረተሰቡ ክፍል ነጋዴዎች መልሰን የማቋቋም ጉዳይ ነው የሚሆነው ይሄ አጠቃላይ ንግድ ማህበረሰብ በማስተባበር ህዝቡ በማስተባበር ከተማ መስተዳደሩ የሚችለውን አቅም ለማድረግ ፈጥረን የገበያ ስርዓት ወደነበረበት ለማቋቋም ህብረተሰቡ ስራውን የሚቀጥልበት ሁኔታ እናመቻቻለን። ለአሜሪካ ድምፅ ሙልጌታ ጽቡሃም መቀለ።